ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬሊያ ጠቅላይ ሚኒስትርና ተቃዋሚ ቡድን መሪ ኢትዮጵያውያንን እንኳን ለአዲስ ዓመት አደረሳችኋሉ። ቪክቶሪያ 43 በኮቪድ-19 የተጠቁ ሰዎችንና ዘጠኝ ሕልፈተ ሕይወቶችን አስመዘገበች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢትዮጵያን ከ20 ወደ 2013 የአዲስ ዘመን ሽግግር አስመልክተው የአውስትሬልያ ጠቅላይ ሚኒስትር ስኮት ሞሪሰን እና የተቃዋሚ ቡድንና የአውስትሬልያ ሌበር ፓርቲ መሪ አንቶኒ አልበኒዚ የእንኳን አደረሳችሁ መልእክቶቻቸውን በቀጥታ ለኤስፔስ አማርኛ ፕሮግራም አድርሰዋል። ጠቅላይ ሚኒስትር ስኮት ሞሪሰን በአዲስ ዓመት መልእክታቸው የኢትዮጵያን አዲስ ዓመት ለሚያከብሩ ሁሉ ልባዊ ሰላምታዬን አቀርባለሁ ሉላዊ ጤናና ምጣኔ ሀብታዊ ቀውስን ተጋፍጠን ባለንበት በዚህ ወቅት የዘንድሮው እንቁጣጣሽ ጤናና ብልጽግናን አብሮ ይዞ ይመጣል የሚል ተስፋ አለኝ ብለዋል። አክለውም የእኛ ብሔራዊ ህብረት እዚህ አውስትራሊያ ውስጥ ያሉ ትውልደ ኢትዮጵያውያንም በእጅጉ አስተዋጽኦ ያበረከቱበት ነው ያሉ ሲሆን፣ ለኢትዮጵያውያን ማህበረሰብ አባላት ሊያስተላልፉ የሚሹትን ብርቱ መልእክት ሲጠቅሱም የእኔ ጥያቄ ለእናንተ ማህበረሰብ ውጤትን እያስገኘ ያለውን ማህበራዊ ርቀትን መጠበቅን፣ እጆችን መታጠብን፣ የኮቪድ ሴፍ አፕን ዳውንሎድ በማድረግና የፋንታችሁን ለማህበረሰቡና ለሀገራችን እንድትከውኑ ነው በማለት አሳስበዋል። እኒህ የወቅቱ ገደቦች ሳይኖሩ ዳግም በጋራ አንድ ላይ እንደምንሰባሰብ ላረጋግጥላችሁ እወዳለሁ። መልካም ኢትዮጵያ አዲስ ዓመት ሲሉም ተስፋና መልካም ምኞታቸውን አያይዘው ገልጠዋል። የተቃዋሚ ቡድን መሪ አንቶኒ አልባኒዝም በበኩላቸው መልካም አዲስ ዓመት ለሁላችሁም። እያንዳንዱ በመላው ኢትዮጵያ ፈክቶ ያለው አዲስ ቢጫ አደይ አበባ የተስፋችን ልብ ማሰኛ ነው፣ ብሩህ ተስፋ። በአሁኑ ወቅት የአዲሱ ዓመት አከባበር ለየት ይላል። የወረርሽኙ እውነታ ማለት ያለፉትን ዓመታት አይነት የፌስታ ስብስቦች ማድረግ አለመቻላችን ነው። ይሁንና በሁሉም ስፍራ ባሉ ኢትዮጵያውያን የጋርዮሽ እውቀትና ብልሃት ግና ተለያይተን ሳለን እንኳ እንገናኛለን። ይህን አዋኪ ጊዜ የምንወጣው ሁላችንም በጋራ ማለፍ ስንችል ብቻ ነው። ይህን ማድረግ እንደምንችልም አውቃለሁ፣ አመኔታም አለኝ። ለሁሉም አውስትራሊያውያን ኢትዮጵያውያን መልካም አዲስ ዓመትን እመኛለሁ ብለዋል። በዛሬ ዕለት ቪክቶሪያ ውስጥ በኮሮና ቫይረስ ሳቢያ ዘጠኝ ሰዎች ሕይወታቸውን ሲያጡ 43 ሰዎች ለቫይረሱ ጥቃት ተጋልጠዋል። በሪጂናል ቪክቶሪያ የቫይረሱ መስፋፋት በእጅጉ አሽቆልቆላል በዚህ ሳምንት ውስጥ በቫይረሱ የተያዙ ሰዎች ቁጥር ሰባ ሁለት ብቻ ሲሆን በአማካይ በሁለት ሳምንት ውስጥ ለቫይረሱ የተጋለጡት አራት ነጥብ አምስት በመሆኑ የቪክቶሪያ ፕሪምየር ዳንኤል አንድሩስ በሚቀጥለው ሳምንት መገባድጃ በሪጅናል ቪክቶሪያ ላይ ተጥለው ያሉ የኮሮና ቫይረስ ገደቦችን ለማንሳት መተለማቸውን ጠቁመዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 26 ኢትዮጵያ ብር ከ80 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባና አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 9፣ ከፍተኛ 25 አደላይድ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 1 10 ከፍተኛ 18 ሜልበርን ማልዳ ላይ ያካፋል። ዝቅተኛ 1 11 ከፍተኛ 17 ሆባርት ደመና ይቋጥራል። ዝቅተኛ አምስት ከፍተኛ 6 16 ካምብራ ብራ ይሆናል። ዝቅተኛ 6 ከፍተኛ 17 ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 23 ብሬስበን በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 24 ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 33። አዲስ አበባ ከባድ ዝናብ ይጥላል። ዝቅተኛ 13 ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የአውስትሬልያ ጠቅላይ ሚኒስትርና ተቃዋሚ ቡድን መሪ ኢትዮጵያውያንን እንኳን ለአዲስ ዓመት አደረሳችሁ አሉ። ቪክቶሪያ 43 በኮቪድ-19 የተጠቁ ሰዎችንና ዘጠኝ ህልፈተ ሕይወቶችን አስመዘገበች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። አድማጮቻችን፣ ከመሰናበታችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የአውስትሬሊያ ጠቅላይ ሚኒስትርና ተቃዋሚ ቡድን መሪ ኢትዮጵያውያንን እንኳን ለአዲስ ዓመት አደረሳችኋሉ። ቪክቶሪያ 43 በኮቪድ-19 የተጠቁ ሰዎችንና ዘጠኝ ህልፈተ ሕይወቶችን አስመዘገበች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። መልካም ምሽት አውስትሬሊያ፣ መልካም አዲስ ዘመን፣ ቸር ይግጠመን።